በቃልቲ ልቲ ቤት እስር ላይ የምትገኘው ጋዜጠኛ ሬወት አለሙ ከትናንት ጀምሮ የረሃብ አድማ ማድረጓ ተገለጠ። በህግ የታወቀላት መብቷ በትክክል እስካልተጠበቀ ድረስም በዚሁ እንደምትገፋ መናገሯ ታውቋል። መለስካቸው አመሀ ከአዲስ አበባ ዝርዝሩ ልኮልናል። የእስረኛ ወላጅ አባቶ አቶ አለሙ ጌቤቦ ለቪኦኤ ዛሬ በስልክ እንዳብራሩት የረሃብ አድማውን የጀመረችው ከትናንት ጀምሮ ነው። ዛሬም አቶ አለሙ ሊጠይቋት ሲሄዱ መምጣት እንደሌለባቸውና ወደፊትም በሕግ እውቅና ያገኙት የእስረኝነት መብቷ የማይጠበቁ እስከሆነ ድረስ በረሃብ አድማዋ እንደምትቀጥል እንደነገረቻቸውና እሳቸውም ሆኑ ሌላ ሰው ምግብ በማመላለስ እንዳይደክም እንዳሳወቀቻቸው ገልጸዋል። ቀደም ሲል ቪኦኤ እንደተረዳው ጳጉሜ አምስት ቀን 2005 ዓ ም ርዕዮት አለሙን ለመጎብኘት ቃሊቲ ይሄዳል የነበረችው እህቷ እስከዳር አለሙ በወህኒ ቤቱ አስተዳደር ካለፈው ሳምንት ጀምሮ ከፍተኛ ጫና ሲደረግባት እንደቆየ አስታውቃት ሰዓት እንደነበረ እስከዳር አለሙ ገልጻለች። በእስከዳር አባባል ካለፈው ሳምንት ጀምሮ የሚጠይቋትን የቤተሰብ አባላት ስም ዝርዝር ለወህኒ ቤቱ አስተዳደር እንድትሰጥ ተጠይቃለች። ርዮትም ጠያቂዎቿን ለይታ እነዚህ ብቻ ይጠይቁኝ የሚል ዝርዝር ለመስጠት ፈቃደኛ እንዳልነበረች ታውቋል። አቶ አለሙ ዛሬ ቃልቲ የሚገኙትን የወህኒ ቤቱን ኃላፊዎች አነጋግረው መፍትሄ እንዳላገኙና በነገው ዕለት ጉዳዩን ለአዲስ አበባ ማረሚያ ቤት አስተዳደር ኃላፊ ያሳውቀው መፍትሄ እንደሚፈልጉ ለቪኦኤ ገልጸዋል። ሪዮት ዓለሙ ከጥቂት ዓመታት በፊት በአሸባሪነት ክስ ተመስርቶባት በፌዴራሉ ከፍተኛ ፍርድ ቤት የ14 ዓመት እስራት ተፈርዶባት የነበረ ቢሆንም ለጠቅላይ ፍርድ ቤት ይግባኝ ብላ የእስራቷ ጊዜ ወደ አምስት ዓመት ዝቅ እንዲል መደረጉ ይታወሳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ